ይህ የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ቤስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ጥቅምት 22 2016 ዓ ም ዝግጅታችን ጀመረ። በአማራ ክልል ተኩስ ልውውጥ ከቆመ በኋላ የሚፈጸሙ የሰላማዊ ሰዎች ግድያን በተመለከተ ነዋሪዎች የኢትዮጵያ መከላከያ ሰራዊትን ወቀሱ። ሁለት ህጻናት በተባራሪ ጥይት ሲሞቱ በተመሳሳይ ደግሞ አንድ ነፍሰ ጡር እናትም በተተኮሰባት መሳሪያ ልትሞት ትችላለች። በአላማ ቀበሬ ውስጥ ላይ ማለት ነው። ወደ በርግቢ ስንሄድ ደግሞ ሁለት አርሶ አደሮች ሞተዋል። ይህ በአይን ያዩት ሶስት ሴቶችን አይቻለሁ። አንዷ የአስራ ስድስት የአስራ ሰባት አመት ልትሆናለች። ከዛ ውጪ ሽማግሌዎችንም አይቻለሁ። አንድ ሶስት ሽማግሌዎች ወጣቶችም አሉበት የአሜሪካ ድምፅ ካነጋገራቸው ነዋሪዎች መካከል የተወሰኑትን ነው በጨረፍታ ያሰማናችሁ። ሙሉ ጉዳዩ በምሽቱ ተካቷል። እነዚህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምናምሽታችኋል። እንደምንውላችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሸው ሀብታም ስዩም ነኝ። የዛሬውን ቅንብር ከስቱዲዮ የሚከውንልን ንጉሱ ታምሬ ነው። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። ደረጀ ደስታ ይቀጥላል። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በድጋሚ ዋና ዋና የዓለም ዜናዎችን አሰማችኋለሁ ከዛሬ የዓለም ዜናዎች መካከል በጋምቤላ ክልል በክረምቱ ወቅት በጣለው ዝናብ የባሮና ጊሎ ወንዞች ሞልተው ከባድ ጎርፍ ማስከተላቸው፣ የእስራኤል ሐማስ ጦርነት ከተባባሰ ወዲህ የጋዛ ግብፅ ድንበር ለመጀመሪያ ጊዜ መከፈት፣ የእንግሊዙ ቻርልስ ሳልሳዊ የኬንያ ጉብኝት የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። በጋምቤላ ክልል በክረምቱ ወቅት በጣለው ዝናብ የባሮና ጊሎ ወንዞች ሞልተው በመፍሰሳቸው ለጎርፍ ተጋላጭ በሆኑ የአኟክና ኑዌር ዞኖች እንዲሁም ኢታንግ ልዩ ወረዳ ውስጥ ከ52300 በላይ ሰዎች መጎዳታቸውና ከ37000 በላይ ሰዎች ደግሞ መፈናቀላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ አስታወቀ። በክልሉ ከ ታረሰው 141 ሄክታር ሰብልም ከ8700 ሄክታር በላይ የሚሆነው በጎርፉ ጉዳት እንደደረሰበት፣ ከ1000 በላይ የቀንድ ከብቶች እንደሞቱ፣ ፍየሎች በጎችና ዶሮችን ጨምሮ ከ21700 በላይ እንስሳት በከብት በሽታዎች መጠቃታቸውንም የኦቻ ሪፖርት አመልክተዋል። ከሐምሌ እስከ መስከረም ባለው የክረምት ወቅት በጋምቤላ ክልል ጎርፍ በተደጋጋሚ የሚከሰት ሲሆን በርካታ ሰዎች ከቤት ንብረታቸው ይፈናቀላሉ። በኦቻ ሪፖርት መሰረት በዚህ ዓመት በተከሰተው ጎርፍ ሁለት ጤና ጣቢያዎችና 24 የጤና ኬላዎች አገልግሎት መስጠት ያቆሙ ሲሆን ዘጠና ትምህርት ቤቶችም በከፊል መጎዳታቸውን የ63 ሺህ ተማሪዎች የመማር ማስተማር ሂደት መስተጓጎሉም ተነግሯል። ኦቻ እንዳመለከተው የኢትዮጵያ መንግስት ለተጎጂዎች 317 ሜትሪክ ቶን ስንዴ ስንዴና 169 ሜትሪክ ቶን ዱቄት አከፋፍሏል። ሌሎች የሰብአዊ መብት ተቋማትም ለ140 ሺህ ተማሪዎች ምግብ ነክ ያልሆኑ ቁሳቁሶችና የትምህርት መሳሪያዎችን ለማቅረብ ቃል ገብተዋል። በአሁኑ ሰዓት ዋናው ፍላጎት ምግብ፣ ንጹህ የመጠጥ ውሃ፣ ንጽህና መጠበቂያ ቁሳቁሶችና የትምህርት መሳሪያዎች መሆናቸውንም ኦቻ በሪፖርቱ አስታውቀዋል። የእስራኤል ሐማስ ጦርነት ከተባባሰ ወዲህ የጋዛ ግብፅ ድንበር በራፋ ለሚገኙ የውጭ አገር ዜጎች ዛሬ ረቡዕ ለመጀመሪያ ጊዜ ተከፍተዋል። የራፋ መሻገሪያ መከፈት እስራኤል፣ ግብፅና ሐማስ በካታር ያደረጉት ስምምነት አካል እንደሆነ ተነግሯል። በስምምነቱ መሰረት ቢያንስ አራት መቶ የውጭ ሀገራት ዜጎች ወደ ግብጽ እንዲሻገሩ እንደሚፈቀድላቸው ተነግሯል። በተጨማሪም 81 የሚደርሱ የተጎዱ ፍልስጤማውያንም በግብጽ ሆስፒታሎች ለመታከም ከጋዛ በአምቡላንስ ተወስደዋል። ተጎጂዎች ጦርነቱ ከተጀመረ እንደ ኤሮፓ አቆጣጠር ጥቅምት ሰባት ቀን አንስቶ ከጋዛ እንዲወጡ የተፈቀደላቸው የመጀመሪያዎቹ ፍልስጤማውያን ናቸው። በሌላ በኩል በመላው የጋዛ ሰርጥ ኢንተርኔት እና የስልክ ግንኙነቶች ዛሬ ረቡዕ እንደተቋረጡ የፍልስጤም ቴሌኮሚኒኬሽን ባለስልጣናት አስታውቋል። ይህ የተገለጸው እስራኤል በሰሜን ጋዛ ጀባሊያ ከተማ በፍልስጤም ፍልሰተኞች ካምፕ ላይ በፈጸመችው የአየር ጥቃት በትንሹ 50 ሰዎች እንደተገደሉና 150 ሰዎች ደግሞ እንደቆሰሉ የፍልስጤም ጤና ባለስልጣናት ካስታወቁት ከጥቂት ሰዓታት በኋላ ነው። የእስራኤል ጦር አቀባይ የአየር ጥቃት መፈጸሙን ለሲኤንኤን አረጋግጦ ከፍተኛ የሐማስ አዛዥ በአካባቢው እንደነበሩ ተናግሯል። ግለሰቡ ኢብራሂም በሪያ ቢያሪ፣ እንደሆነ ገልጾ እንደ አውሮፓ አቆጣጠር ጥቅምት ሰባት ቀን በደቡብ እስራኤል በሐማስ ታጣቂዎች ለደረሰው የግድያ ግብረ ሽብር ዋና መሪ እንደነበረ አውስተዋል። ሐማስ በበኩሉ በሰጠው መግለጫ በካምፕ ውስጥ ምንም አይነት አዛዥ እንዳልነበረ ገልጾ በጥቃቱ አራት መቶ የሚደርሱ ሰዎች ሙትና ቁስለኞች እንደሆኑ አስታውቀዋል። ከኢራን ጋር ያበሩትና አብዛኛውን ሰሜናዊ ምዕራብ የአገሪቱ ክፍል የተቆጣጠሩት የየመኑ ሁቲ ቡድን አባላት ወደ እስራኤል የተኮሷቸውን ሚሳይሎችና የላኳቸውን ድሮኖች የቪዲዮ ምስል ዛሬ ረቡዕ ይፋ አድርገዋል። የቡድኑ ወታደራዊ ሚዲያ ባሰራጨው የተንቀሳቃሽ ምስል ወይም ቪዲዮ በርካታ ባለስቲክ ባለክንፍ ሚሳይሎችና ሰው አልባ አውሮፕላን ድሮኖችን አሳይቷል። ሁቲዎች በኃይል ተቆጣጥረው ከተቀመጡበት ሰንዓ ሆነው 1000 ማይል ርቆ በሚገኝ የእስራኤልና የሐማስ ጦርነት ውስጥ በመሳተፍ ትናንት ማክሰኞ ድሮኖችና ሚሳይሎችን ወደ እስራኤል መተኮሳቸው የግጭቱን ቀጠናዊ አደጋ አጉልቶ ያሳያል ተብሏል። የሁቲዎች ወታደራዊ ቃል አቀባይ ያህያ ሰአሬ ትናንት ማክሰኞ በቴሌቪዥን በሰጡት መግለጫ ቡድኑ በርካታ የባለስቲክ ሚሳይሎችና ሰው አልባ አውሮፕላኖችን ወደ እስራኤል መተኮሳቸውን ገልጸዋል። ፍልስጤማውያንን ድል ለመደገፍ ሌሎች ተመሳሳይ ጥቃቶች እንደሚከተሉም ቃል አቀባዩ አክለው ተናግረዋል። በሳውዲ የሚመራው ጥምረት ሁቲዎችን በማስታጠቅ በማሰልጠንና በገንዘብ ትደግፋለች ሲል ኢራንን ከሷል። የእስራኤል ዋና አጋር የሆነችው ዩናይትድ ስቴትስ የጋዛ ግጭት እንዳይስፋፋ ለመከላከል አየር ማጓጓዣዎችን ወደ ቀጠናው አሰማርታለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዲሞክራቲክ ሪፐብሊክ ኮንጎ በተፈጠረው ግጭት 6.9 ሚሊዮን ሰዎች ከመኖሪያ ቀያቸው ተፈናቅለዋል እንደተፈናቀሉ የተባበሩት መንግስታት የስደተኞች ኤጀንሲ አስታውቀዋል። የመንግስታቱ ድርጅት ዓለም አቀፉ ስደተኞች ድርጅት ከ26 የኮንጎ ግዛቶች የተገኘውን መረጃ መሰረት አድርጎ ከትናንት በስቲያ ሰኞ ባወጣው ዘገባ ለአስርተ ዓመታት የዘለቀው ግጭት ለነዋሪዎች መፈናቀል ቀዳሚው ምክንያት እንደሆነ ገልጸዋል። ድርጅቱ በዘገባው ቢያንስ ሰማንያ በመቶ የሚሆኑ ተፈናቃዮች በምስራቅ ኮንጎ ሰሜን ኪቩ፣ ደቡብ ኪቩ፣ ኢቱሪ ና ታንጋኒካ አውራጃዎች እንደሚገኙ አስታውቋል። ከነዚህ ከበርካቶቹ ከክልሉ ወርቅና ሌሎች ሀብቶች ድርሻ ለማግኘት በሚፈልጉ ታጣቂ ቡድኖች እንደሚመሩ የስደተኞቹ ድርጅት ጠቁሟል። አንዳንዶቹ ታጣቂ ቡድኖች በኮንጎ አጎራባች አገሮች ድጋፍ የሚደረገላቸው ሲሆን ሌሎቹም የማህበረሰባቸውን ለመከላከል እንደሚጥሩ ድርጅቱ አመልክተዋል። የአካባቢውን ቀውስ ከመረጋጋት ይልቅ እየተባባሰ በመምጣቱ በአገሪቱ ከሁለት አስርት ዓመታት በላይ ሲሰራ የቆየው የተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮም ከኮንጎ ለቆ እንዲወጣ ግፊት ገጥሞታል። በተለይ በዚህ ወር እያደገ በመጣው ጥቃት የተበሳጨው የኮንጎ መንግስት ምንም አይነት የተጨበጠ ነገር አልሰራም ሲል የተቸውን የምስራቅ አፍሪካ ቀጠና ኃይል እስከ ታህሳስ ወር ድረስ አገሪቱን ለቆ እንዲወጣ መመሪያ ሰጥተዋል። የእንግሊዙ ንጉስ ቻርልስ ሳልሳዊ በዓለም ጦርነቶች ከእንግሊዝ ጋር ተባብረው የተዋጉትን የኬንያ ወታደሮች ለማክበር ዛሬ ረቡዕ በመካነ መቃብራቸው ላይ ተገኝተው የክብር አበባ አኑረዋል። ይህ የሆነው የብሪታንያ ንጉሥ በቅኝ ግዛት ዘመን ለደረሰው ሁከትና ብጥብጥ የተሰማቸውን ጥልቅ ሀዘንና ጸጸት ከገለጹ አንድ ቀን በኋላ ነው። ንጉስ ቻርልስ በቅኝ ግዛት ለተፈጸመው በደል የተሰማቸውን ጥልቅ ሀዘን ቢገልጹም አብዛኞቹ ኬንያውያን እንደሚፈልጉት ይቅርታ አልጠየቁም። የኬንያ ጉብኝት በሁለቱ አገሮች መካከል ያለውን ግንኙነት ለማጠናከር እና ያለፉን ስህተቶች ሁሉ በግልጽ ለመፍታት ያለመ መሆኑን በአገሪቱ ፕሬዚደንት ዊሊያም ሩቶ በተዘጋጀው ብሔራዊ የራት ግብዣ ላይ ንጉስ ቻርልስ ተናግረዋል። ንጉሱ ከንግስት ካሚላ ጋር በመሆን ከንግስናቸው በኋላ ለመጀመሪያ ጊዜያቸው በሆነው ኬንያ የገቡት ባለፈው ሰኞ ነው። የንጉሱ ጉብኝት ኬንያ ስልሳኛውን የነጻነት በዓል ባከበረችበት ወቅት መሆኑ ተመልክተዋል። በመጨረሻም የቻይና የውጭ ጉዳይ ሚኒስቴር ሰሜን ኮሪያ በሆንግ ኮንግ የሚገኘውን ቆንስላ ጄኔራል ለመዝጋት ያሳየችውን ውሳኔ እንደሚያከብር ዛሬ ረቡዕ በሰጠው መግለጫ አስታውቋል። ሰሜን ኮሪያ ስፔንና አፍሪካ ውስጥ የሚገኙ አገራትን ጨምሮ በርካታ ኤምባሲዎችን ለመዝጋት መዘጋጀቷን የሚዲያ ዘገባዎችና ተንታኞች ገልጸዋል። በዚህ እርምጃ በመላው ዓለም ከሚገኙ ሚሲዮኖች ሚሲዮኖቿ 25 በመቶዎቹ ሊዘጉ እንደሚችሉ ተመልክተዋል። ይህ ከዓለም አቀፍ ማህበረሰቦች የተነጠለችው ሰሜን ኮሪያ በተጣለባት ማዕቀብ ከባህር ማዶ ገንዘብ ለማግኘት እየተቸገረች መሆኑን ያሳያል ሲል የደቡብ አፍ የደቡብ ኮሪያ የሁደት ሚኒስቴር ትናንት ማክሰኞ በሰጠው መግለጫ አስታውቋል። ሰሜን ኮሪያ ከ159 አገራት ጋር መደበኛ ግንኙነት ቢኖራትም አሁን የነበራት 53 የባህር ማዶ የዲፕሎማሲ ሚስዮኖችና ከነዚህም መካከል ሶስት ቆንስላዎችና ሶስት የተወካይ ጽህፈት ቤቶች ብቻ መሆናቸውን ሮይተርስ ዘግቧል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዝግጅታችንን ከአሜሪካ ድምፅ እያስተላለፍንላችሁ እንገኛለን። በምስልና ድምፅ ቅንብሩ ሲሳ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያውናት፣ ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሀሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አለያም የጽሁፍ ምልክት ለመተው የምትሹ ብትኖሩ አማራጭ ሌላ አድራሻ አለን። ዋትሳፕ ላይ 202205 እና 9942 መስመራችን እንድትጠቀሙ ይሁን ሙሉ ዘህ የዛሬው አብይ ርዕሳችን በመቀጠል ይሰማል። ወደዚያው እናመራለን። በአማራ ክልል ሰሜን ሸዋ ዞን የፍራታና ግድም ወረዳ እንዲሁም በምዕራብ ጎጃም ዞን መራዊ ከተማ አካባቢ ካለፉት ሶስት ቀናት ጀምሮ በመከላከያ ኃይልና በፋኖ ታጣቂዎች መካከል በተደረገ የተኩስ ልውጥ የንጹሐን ሕይወት ማለፉን አስተያየት ሰጫዎች ተናግረዋል። በንግድ ሥራ የሚተዳደሩ አንድ ያጣየ ከተማ ነዋሪ የተኩስ ልውጡ ከቆመም በኋላ ንጹሐን ይገደላሉ ሲሉ የመከላከያ አባላትን ወቅሰዋል። በጉዳዩ ላይ እስካሁን ከመንግስት የተሰጠ ቀጥተኛ ምላሽ ባይኖርም በሀገር መከላከያ ሚኒስቴር የምስራቅ እዝ ዋና አዛዥ ሌተናል ጀኔራል መሐመድ ተሰማ ከሳምንታት በፊት ከደብረ ማርቆስ ከተማ ነዋሪዎች ጋር ባደረጉት ህዝባዊ ውይይት ከተልእኮው ውጭ የሚንቀሳቀስ የመከላከያ ባል ካለ እርምጃ እንደሚወሰድ ተናግረው ነበረ። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብት ኮሚሽን ከትናንት በስቲያ ጥቅምት 19 ቀን 2016 ዓ ም በሰጠው ጋዜጣዊ መግለጫ ላይ በክልሉ ለወራት በቀጠለው ግጭት ሰዎች በድሮን ስለመገደላቸው፣ የፋኖ ታጣቂዎችን ትገድላላችሁ በሚል በመንግስት የጸጥታ ኃይሎች ከፍርድ ውጭ ግድያ ስለመኖሩ፣ በየደረጃው በሚገኝ የመንግስት ኃላፊዎች ላይ ያነጣጠሩ ጥቃቶችና እገታዎች እየተፈጸሙ ስለመሆናቸው አብራርቷል። የዚህን ጉዳይ ዝርዝር መስፍን አራጌ ይነግረናል። በአማራ ክልል ሰሜን ሸዋ ዞን የፍራታ አግድምና ምዕራብ ጎጃም ዞን መራዊ ከተማ አካባቢ ከሰኞ ጀምሮ ለተከታታይ ሶስት ቀናት በመከላከያና በፋኖ ታጣቂዎች መካከል በቀጠለው ግጭት ምክንያት ሲቪሊያን መገደላቸውን በስልክ ያነጋገርናቸው የአካባቢው ነዋሪዎች ገለጹ። አጣዬ ከተማ ነዋሪ የሆኑና ስማቸውን ቢናገሩ ችግር ሊገጥመኝ ይችላል በሚል የሰጉ አንድ የመንግስት ሰራተኛ እርሳቸው በሚኖሩበት አካባቢ ሲቪሎች መጎዳታቸውን በስልክ ተናግረዋል። አላላ በርግቢም በከባድ መሳሪያ ታገዙ ጦርነት ሲደረግ የነበረው ሁለት ህጻናት በተባራሪ ጥይት ሲሞቱ፣ በተመሳሳይ ደግሞ አንድ ነፍሰ ጡር እናትም በተተኮሰባት መሳሪያ ልትሞት ትችላለች። በአላላ ቀበሬ ውስጥ ላይ ማለት ነው። ወደ በርግቢ ስንሄድ ደግሞ ሁለት አርሶአደሮች ሞተዋል። በትክክል የሚታወቁ ማለት ነው። የፈረሱ ቤቶች አሉ። ወደ አላላ አካባቢ ሽማግሌዎች ቤታቸው ላይ ከባድ መሳሪያ አርፎበት የተቃጠለ ቤት ሁሉ አለ። ሌላው በተመሳሳይ የደህንነት ስጋት ስማቸው እንዲገለጽ ያልፈለጉት እና በንግድ ስራ የሚተዳደሩ የአጣዬ ከተማ ነዋሪ በስልክ በሰጡን አስተያየት ሲቪሎች የተገደሉት በመከላከያ ሀይሎች እና በፋኖ ታጣቂዎች መካከል የነበረው የተኩስ ልውጥ ጋብ ካለ በኋላ መሆኑን ተናግረዋል። ራሳ እንደዚሁ አራት ሰዎች ገደሉብን። እንደዚሁ ንጹሀን ከቤት አወጥተው ከወት ወረዳ አንድ አባትና ሌ ሁለት ወንድማማቾች ከቤት አወጥተው ጎትተው ገደሏቸው። እንዴት የሁሉ ነገር ይሰራል? በጣም ከባድ ነው። ይህ አስተያየት ሰጪ በጣይና ዙሪያ በሚገኙ አጎራባች ቀበሌዎች በመከላከያውና በፋኖ ታጣቂዎች መካከል እስከ ዛሬ ድረስ የተኩስ ልውጦች እንዳሉ አመልክተዋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን አግኝተናል። በሚ በሚመች ሁኔታ ላይ አለመሆናቸውን ጠቅሰው ነጻ ሲሆኑ እንድንደውልላቸው አሊያም ይመለከታቸዋል ያሏቸውን የክልሉን የሰላምና ጸጥታ ቢሮ ኃላፊ የአቶ ደሳለኝ ጣሰውን ስልክ የሰጡን ሲሆን በዚሁ ስልክ ደውለን ያገኘናቸው አቶ ደሳለኝም ቀጠሮ ይዘን በሌላ ቀን ማናገር እንደምንችል ገልጸውልናል። ምላሻቸውንም እንዳገኘን አስተያየታቸውን የምናስተናግድ ይሆናል። ሆኖም ከዚህ ቀደም የመከላከያው ከፍተኛ መኮንኖችና የመንግስት ባለስልጣናት በአማራ ክልል እየተካሄደ ያለው የህግ ማስከበር እንቅስቃሴ መሆኑን ሲገልጹ በአገር ውስጥ መገናኛ ብዙሃን ተዘግበዋል። መንግስት ህግ ማስከበር እያለ በሚጠራው እርምጃ ውስጥም የመከላከያ አባላት ሰብአዊ ጥሰት ከፈጸሙ ተጠያቂ እንደሚሆኑ በሀገር መከላከያ ሚኒስቴር የምስራቅ ዙ ዋና አዛዥ ሌትናንት ጄኔራል መሐመድ ተሰማ ከሳምንታት በፊት ከደብረ ማርቆስ ከተማ ነዋሪዎች ጋር ባደረጉትና በሀገር ውስጥ መገናኛ ብዙሀን በተላለፈው ህዝባዊ ውይይት ላይ መናገራቸውን ጠቅሰን መዘገባችን ይታወሳል። ለደህንነታቸው ሲባል ስማቸውን እንዳንገልጽ ድምጻቸውንም እንድንቀይር ያሳሰቡን የአጣ የከተማ ሆስፒታል የህክምና ክፍል ባልደረባ የሞቱ ሰዎች እንዳሉ መስማታቸውን ገልጸው በህዝብ ትራንስፖርት ተሳፍረው ሲሄዱ የነበሩ በትንሹ ስምንት ሰዎች ግን ትናንት በከባድ መሳሪያ ተመተው ወደ ሆስፒታሉ መምጣታቸውንና ህክምና እየተሰጣቸው መሆኑን ገልጸዋል። አይሱዙ ቅጥቅጥ ሰዎችን ጭኖ ሲር ከኋላ በኩል በተተከሰባቸው መሳሪያ ነው ወደ ስምንት የሚሆኑ ሰዎች በከፍተኛ ደረጃ ቆስለውና ተጎቶ አጣዩ ሆስፒታል የገቡት ማሽ ስቴና ህክምና የተደረገላ साफ मार मैनर सर्जरी में साफ एक सौ अल्लू ህ ባይኒያየው ሶስት ሴቶችን አይቻለው። አንዷ አስራ ስድስት አስራሰባት አመት ሊትሆናለች። ከዛጭ ሽማግሌዎችንም አይቻለው። አንድ ሽማግሌዎች ወጣቶችም አሉበት። ሁላቸውም ሰላማዊ ናቸው የነበሩ ናቸው። በመንግስት ስራ የሚተዳደሩት የአጣየው ሰጪ ከተማ ከዚህ ቀደም ተደጋጋሚ ጥቃት ያስተናገደች መሆኗ ጋር ተያይዘው አሁን የተፈጠረው የጸጥታ መደፍረስ ለብዙሀኑ የስጋት ምንጭ ሆኗል ይላሉ ይደርሳል። ህብረተሰቡ ደግሞ ትንሽ ነገር ነው የሚወጣው። ከአስራ ሁለት ጊዜ በላይ ጥቃት የደረሰበት ማህበረሰብ ስለሆነ በጣም ስጉ ነው። ቤትኩል እንደሚተኮስ የት እንደሚተኮስ አይታወቅም፣ ግን የመሳሪያ ተኩስ ድምፅ ትሰማሉ። ይሄ ማለት ከተማዋን ለማሸበር ዳግም ከተማዋን ይሄ ከዛ ፊት የነበረውን ትሬንድ ለማምጣት ይመስለኛል። ረብሻውም እንዲፈጠር የተለያየ ብሔረሰቡ የሚኖርበት አካባቢ ስለሆነ ረብሻ እንዲነሳም የሚፈልጉ አካላት ሊሆኑ ይችላሉ ብዬ ነው ማስበው። እና ተኩሶች ይኖራሉ በየጊዜው ማታ ማታ ይኖራል ተኩስ። ይህ በእንዲህ እንዳለ ከባህር ዳር ሀያ ኪ ኪሎ ሜትር ገደማ በምትርቀው የምዕራብ ጎጃም ዞኗ መራዊ ከተማና አካባቢዋ እስከ ዛሬ ድረስ የቀጠለ የተኩስ ልውጥ እንዳለ በተመሳሳይ ስሜ ለደህንነቴ ሲባል አይገለጽ ያሉ የመራዊ ከተማ ነዋሪ በስልክ ነግረውናል። በከባድ መሳሪያ ነው። ከባድ መሳሪያ የወረወረ ገጣ ነው የመጣቸው። የቤተ ጌጥ አለ፣ ከኮቁ ላይ ምናምን ላይ ግንቡ ላይ ጌጥ አለ። እዛ ላይ የሞቱ ከመራዊ ትንሽ ወጣው ሻይና ካምፕ ሚፈል ቦታ አለ። ሻይና ካምፕ ላይ ነው የሚወረወረው። ከመከላከያ ነው ወደ ከተማ ብሎ ይወረጉሩት ከዛ እየተወረጎረ በቃ ከተማ ያርፋል። ጦርነቱ ያገኘም ነበር ግን ከባድ መሳ ይወረጉርበት። ተኩሱ ትናንትናና ዛሬ ነው ተኩሱ። አንዱ የሚባሉት ከባድ መሳሪያ የላቸው አለክላሽ መሰጠው የላቸውም። እነሱ ሲያጣቸው ወደ እኛ ወደ ዝባ ይወረጉረው። እነሱ አለ እነሱ ጋር ጫካ ነው ያሉ፣ ግን እኛን ይወረጉርብናል። ያርፋል

የክልሉ መንግስት ኮሚኒኬሽን ቢሮ ከሁለት ቀናት በፊት በማህበራዊ ትስስር ገጹ ይዞት በወጣው መረጃ በክልሉ የሰላም እጦት መኖሩን አረጋግጦ በዚህም በሩብ ዓመቱ ሊሰበስብ ካቀደው ግብር መሰብሰብ የቻለው ሰባ አራት በመቶ ያህሉን እንደሆነ ጠቅሷል። አዲሱ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ትናንት በደሴ ከተማ ከተለያዩ ባለድርሻ አካላት ጋር ውይይት ስለማድረጋቸውና እንደ ክልል ያጋጠሙን የሰላም እጦት በዘላቂነት ለመፍታት የክልሉ መንግስት በትኩረት እየሰራ መሆኑን ስለመግለጻቸው የአማራ ሚዲያ ኮርፖሬሽን ትናንት ዘግቦ ነበር። ዘገባው ግን የክልሉ መንግስት በትኩረት እየሰራ መሆኑን ከማውሳት ባለፈ በትኩረት የሚሰራባቸው ጉዳዮች ምን ምን እንደሆኑ ያለው ነገር የለም። የኢትዮጵያ ሰብዓዊ መብቶች ኮሚሽን ጥቅምት 19 2023 ዓ.ም በሰጠው ጋዜጣዊ መግለጫ በክልሉ ለወራት በቀጠለው ግጭት ምክንያት በርካቶች በድሮን ስለመገደላቸው፣ አሁንም የፋኖ ታጣቂዎችን ትደግፋላችሁ በሚል በመንግስት የጸጥታ ኃይሎች ከፍርድ ውጭ ግድያዎች ስለመኖራቸው አብራርቷል። በሌላ በኩል በየደረጃው በሚገ የሚገኙ መንግስት ኃላፊዎች ላይ ያነጣጠሩ ጥቃቶችና እገታዎች እየተፈጸሙ ስለመሆናቸውም መግለጫው አካቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። ቀደም ብላችሁ የዕለቱን አብይ እረዝ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ደግሞ ወደ ኦሮሚያ ክልል ይወስደናል። በኦሮሚያ ክልል ሰሜን ሸዋ ዞን ደገምና ወራ ጃርሶ ወረዳዎች ካለፈው ሳምንት ጀምሮ በመንግሥት ጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል በተደረገ የተኩስ ልውውጥ 12 ሲቪሎች እንደተገደሉ የወረዳው ነዋሪዎች በስልክ ለአሜሪካ ድምፅ ገልጸዋል። ነዋሪዎች ባነሱት ቅሬታ ላይ ከጃርሶና ከደገም ወረዳዎች አስተዳደርና ጸጥታ ከሰሜን ሸዋ ዞን አስተዳደር እንዲሁም ከዞኑ ጸጥታ ጽሕፈት ቤትና ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በተጠቀሱት አካባቢዎች ታጣቂዎቻቸው ከመንግስት የጸጥታ ኃይሎች ጋር እየተዋጉ እንደሆነ አምነዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች። በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል ለአመታት በቀጠለው ውጊያ ምክንያት ሲቪሎች መገደላቸውን፣ ንብረት መውደሙንና ቁጥራቸው የበዛ ነዋሪዎች ከቤት ንብረታቸው መፈናቀላቸውን ያነጋገርናቸው ነዋሪዎች ያስረዳሉ። አቶ አዲሱ አቁማ በስልክ ያነጋገርናቸው የደገም ወረዳ ነዋሪዎች መካከል አንዱ ናቸው። የተኩስ ልውጡ በአካባቢው መካሄድ ከጀመረ መቆየቱን ገልጸው የሰሞኑ ለየት የሚለው ከባድ መሳሪያ ጭምር የቀላቀለ መሆኑ ነው ይላሉ። ከዚህ በፊት የዚህ አካባቢ ሰው ሰምቶም አይቶም የማያውቀው አይነት የተኩስ ልውውጥ እየተካሄደ ነው። የኦሮሞ ነጻነት ሠራዊት ታጣቂዎች ከሳምንት በፊት ደገም ወረዳን ይዘውት ነበር። ከዛ መከላከያ ሲመጣ አፈገፈጉም። አንዱ አንድ ወረዳ ሲይዝ፣ ሌላው ደግሞ ሌላ ወረዳ ይሄዳል። በተኩስ ልውውጥ መካከልም ሲቪሊያን እየተገደሉ ነው። ከባድ መሳሪያም በአንድ ቤት ላይ ወድቆ አምስት የቤተሰብ አባላት እንገደለም ቁጥራቸው ያልተለየ ሰዎች መቁሰላቸውንና ከብቶች መገደላቸውን ነዋሪው ጠቁመዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ ሌላው በሰሜን ሸዋ ዞን የወረ ጃርሶ ወረዳ ነዋሪ አሁን ያለው ጦርነት አሳሳቢ መሆኑን ይናገራሉ። ወደ ትምህርት ቤት ሲሄዱ የነበሩ ሰባት ተማሪዎች ተመተው ሬሳቸውን አንስተናል። በጣም አስከፊ ድርጊት ነው። ስለ ከብቶቹ እግዚአብሔር ይፍረድ ብለን ዝም ብለናል። እህል እየተቃጠለ ነው። በቆሎ፣ ማሽላ፣ ጤፍና ሰሊጥ አሁን ደርሶ ነበር፣ ነገር ግን በእሳት እየተቃጠለ ነው። መንግስት ለህዝብ የመጠንቀቅ እንዲሁም ህዝብን የመጠበቅ ግዴታ አለው። መንግስትን ለማን ነው አቤት የምንለው? የሚተኮሰው ከባድ መሳሪያ መኖሪያ ቤት ላይ በሜዳ ላይ ወድቆ ንጹሐንን ሲገድል እንጂ ታጣቂውን ሲገድል አላየንም። መንግስት ለንጹሐን ዜጎች ጥንቃቄ ቢያደርግላለው። በእርግጥ ታጣቂዎች በአካባቢው ይንቀሳቀሳሉም ሲሞቱ ግን አላየንም። በመሃል ንጹሐን ናቸው እየተገደሉ ያሉት ነዋሪዎቹ የመንግስት የጸጥታ ኃይሎችም ሆኑ ታጣቂዎቹ ህዝብ መካከል የሚያደርጉት የተኩስ ልውውጥ እንዲያቆሙ ጠይቀዋል። ነዋሪዎች ባነሱት ቅሬታ ላይ ከወረ ጃርሶ ወረዳ ከደገም ወረዳ አስተዳዳሪ ና ጸጥታ ከሰሜን ሸዋ ዞን አስተዳዳሪ እንዲሁም ከዞኑ ጸጥታ ጽፈት ቤት ና ከኦሮሚያ ክልል አስተዳደር ና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ነገር ግን የመከላከያ ሚኒስትር በተለያዩ ቦታዎች አሸባሪው የሸኔ ታጣቂዎች ብሎ ይጠቀሳቸው ቡድን ላይ እርምጃ እየወሰደ መሆኑን በቅርቡ በፌስቡክ ገጹ አስፍረዋል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ታጣቂዎቻቸው በተጠቀሱት አካባቢዎች ከመንግስት የጸጥታ ኃይሎች ጋር እየተዋጉ መሆኑን አምነዋል። በቶክሱ መካከል ጉዳት ለሚደርስባቸው ሲቪሊያን የመንግስት የጸጥታ ኃይሎችን ተጠያቂ አድርገዋል። ሆኖም አስተያየታቸውን የሰጡን ሁለቱም ነዋሪዎች ሲቪሎች እየጠየቁ የሚገኙት በሁለቱ ወገኖች የቶክስ ልውውጥ በመሆኑ ታጣቂዎቹም ጭምር ህዝብ መካከል የሚያደርጉትን ውጊያ እንዲያቆሙ ተማጽነው አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። አሁን ደግሞ በቀጣዩ ዘገባ ወደ ትግራይ ክልል እናቀናለን። በኢትዮጵያ ፌዴራላዊ መንግስትና በህዋት መካከል ግጭትን በዘላቂነት የማቆም የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ ነገ ጥቅምት 23 ቀን 2016 ዓ ም አንድ ዓመት ይደፍናል። የትግራይ ክልልን መነሻ አድርጎ ለሁለት ዓመታት ያህል የተካሄደው የሰሜን ኢትዮጵያ ጦርነት መቆሙና ተቋርጦ የነበሩ መሠረታዊ አገልግሎቶች ዳግም መጀመራቸው የሰላም ስምምነቱ ፍሬዎች እንደሆኑ የአሜሪካ ድምፅ ያነጋግራቸው በክልሉ የሚገኙ ተፈናቃዮች፣ ነዋሪዎችና የፖለቲካ ፓርቲ አመራሮች ገልጸዋል። የተፈናቃዮች ወደ ቀያቸው አለመመለስ፣ የውጭ ኃይሎችና ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ታጣቂዎች ከክልሉ አለመውጣት፣ እንዲሁም የሰብአዊ ድጋፍ መቋረጥ ደግሞ በስምምነቱ መሰረት ሊተገበሩ ያልቻሉ ጉዳዮች እንደሆኑ ተመልክተዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል። ሄኖክ ገብረ መድህን የመቀለ ከተማ ነዋሪ ነው። ከአንድ ዓመት በፊት በኢትዮጵያ መንግስትና በህውሃት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው ዘላቂ የተኩስ ማቆም ስምምነት የጥይት ድምፅ እንዳይሰማ አድርጓል ብሏል። የጥይት ድምፅ መስማት መቆሙ አንድ ነገር ነው። ስልክ፣ ባንክ፣ ሰው ሰርቶ ወጥቶ መግባት ሰርቶ መግባት እንዲችል መደረጉ እነዚህ እነዚህ የተሻሉት ነገሮች ናቸው ማለት ነው። በተፈናቃዮች ወደ ቦታቸው ተመልሰው ኖርማል ላይፋቸው ካልኖሩ፣ ሱዳን፣ አዲስ አበባ መጠለያ ካምፕ ውስጥ ተበትኖ ነው ያለው። እነዚህ ሰዎች ወደ ቦታቸው ካልተመለሱ፣ ለተወሰኑ ሰው እፎይታ ፈጥሯል። ለአብዛኛው ሰው ግን ረሀቡና ሌላው ሌላ ነገሩ ቀጥሏል። መሬት ካልተመለሰ፣ የተለያዩ ቤተሰቦች አብሮ ካልኖሩ ምንም ፕሪቶሪያ ስምምነት ተፈጽመዋል ማለት አስቸጋሪ ነው። ስምንት ወር ዘጠኝ ወር ሰብአዊ ድጋፍ ካልተሰጠው እርዳታ ለሶስት አመት ተቸግሮ ያለ ሰው አሁንም ስቃይ እየቀጠለ ነው ማለት ነው። በትግራይ ክልል ሰላም ለማምጣት የተደረገው የሰላም ውይይት በሌሎች የኢትዮጵያ አካባቢዎችም መደረግ እንዳለበት ሄኖክ ገልጿል። ህገ መንግስት አክብሮ የፕሪቶሪያ ስምምነትን ተፈጻሚ ማድረግ ብቻ ነው። ሌላ ነገር ሁሉም ወደ የነበረበት ቦታ መመለስ፣ በየአካባቢ አዳዲስ ጦርነት የሚፈጠሩትን ማቆም። እነዚህ ካልቆሙ አማራ ክልል አሁን የተፈጠሩ ጦርነት ካልቆመ፣ ከኦሮሚያ ክልል ጋር ያለው ችግር ካልቆመ ትግራይ ለብቻዋ ሰላም ታገኛለች ብዬ አልገምትም። የስልጣን ሽኩቻው ቆሞ ካልቆ እነዚህ ነገሮች ቆሞ ወደ ስራ ካልተመለሱ በጣም አስቸጋሪ ነው ብዬ አስባለሁ። አቶ ግርማይ ተስፋይ ከኢሮብ ወረዳ አሊተና ቀበሌ የተሰደው በዓድ ግራት የተፈናቃዮች ማዕከል የሚኖሩ ናቸው። ወደ ቀያቸው ለመመለስ ቢፈልጉም ቀያቸው በኤርትራ ኃይሎች ስር መሆኑን ያንን ማድረግ እንዳልቻሉ አመልክተዋል። የኤርትራ ኃይሎች በአካባቢው ነዋሪዎችም ላይ የሰብአዊ መብት ጥሰት እየፈጸሙ ነው በማለት ይከሳሉ። ፕሪቶሪያው ውል መሰረት የነበረን ተስፋ ግን ወደ ከባባችን ወደ እቃችን ተመልሰን ያው ኖርማል የሆነ ኑሯችን እንመራለን የሚል ብሩህ ተስፋ ነበረን። ህዝቡ የተስፋ ያቆረጠ ነው። በቅባሃል እና ከሰላም ውል እና መፈራረም ያገኘነው ለውጥ በነፃ በወጡ ትግራይ አካባቢዎች በጥይት የሚወሰን የለን ሌላ ከባድ መሳሪያውን የሌላ ብረት እርምታ ድምፅ የለም። ከዛ ውጭ ግን ምንም ያገኘነው ነው ለውጥ የለም። በተለይ ሽማግሌዎች፣ እናቶች፣ ህፃኖች ምናምን በነዚህ በጣም የተጎዱ የህብረተሰብ አካል ናቸው። በአጠቃላይ ግን ህዝብ እንደ ህዝብ እርዳታ ከሚያገኝ ወደ ዘጠኝ ወር ገደማ አድርገዋል። የሚበላ የሚላስ የምቀመስ የለውም። ችግር ውስጥ ነው ተዘፍቆ ያለው። በዚህ ወር ውስጥ አሁን ያሊሰና ልጅ ሆነው እዛ አካባቢ ጠረፍ ላይ አገኝቶት አንድ ዩኒቨርሲቲ ልጅ ተማሪ ወጣት ልጅ ገድለውታል። ገድለውት እዛ ትሎት ሂዶ ያው ቀብርም ተከልክለዋ ሙሉ ቀን ዋለ በፀሐይ ላይ። ከዛ በኋላ ሽማግሌዎች እና በሃይማኖት መሪዎች ስንት አስደርጎ ያው የአዳም አፈር ለመልበስ በቅተዋል። አሁን መመለስ አንችልም። ይሄዱ እንደዛ የተረቸነ እየታሰሩ እየተጋ ስለሆነ ያው እዚሁ ላይ ባለንበት በረሀብ እየሞትን ነው የመመለስ ዕድል ስለሌለን ግን ፍላጎታችንም ምኞታችንም ያው ተመልሰን በከባቢያችን እንደ ድሮው ኖራችን ለመግፋት ነበር የኤርትራ መንግስት ከዚህ ቀደም በሰጣቸው አስተያየቶች መሰል ክሶችን ሲያስተባብል መቆየቱን ይታወቃል ወይዘሮ ዕንቁ ባህሪ ገብረ ሚካኤል ደግሞ ከማይካድራ ተፈናቅለው መቀለ ከተማ በሚገኝ የማቆያ ማዕከል የሚገኙ ናቸው ከሰላም ስምምነቱ በኋላ ወደ ቀያቸው እንደሚመለሱ ተስፋ አድርገው እንደነበረ ገልጸዋል ሆኖም እስካሁን መመለስ እንዳልቻሉ አስረድተዋል በአሁኑ ጊዜ ከሶስት ልጆቻቸው እና በእድሜ ከገፉ ወላጆቻቸው ጋር በተፈናቃይ ማዕከል እንደሚገኙ ተናግረዋል በዚህ ስምምነት አንድ ነገር ያገኘ ነው። የቶክስ ድምፅ እየሰማን አይደለም። ሰላም ነው ግን የት ወደቃችሁ ብሎ እየጠየቀን የለም። ከፕሪቶሪያው የሰላም ስምምነት በኋላ የነበረን ተስፋ ወደ ቦታችን ተመልሰን መሬታችንን እያረስን ለመኖር ነበር። ከተለያዩ ቤተሰቦቻችንም ጋር ለመገናኘት ተስፋ አድርገን ነበር። ፈጣሪ አላደረገውም። እስካሁን እዚሁ ነው ያለነው። ወደ ሱዳን ከተሰደዱ የበኩር ልጃቸውና ወንድሞቻቸው ጋር ለመገናኘት እንደሚናፍቁም ወይዘሮ ዕንቁ ባህሪ ይገልጸዋል። በቅርብ ቀናት ጉባኤውን አካሂዶ አዲስ አመራር የመረጠው የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ክብሮን በርሃም የፕሪቶሪያው የሰላም ስምምነት ህዝብ የሰላም ተስፋ እንዲኖረው ያደረገ ነው ብለዋል። ስምምነቱ ግን እስካሁን በሙሉ ቃሉና መንፈሱ አለመተግበሩን ጠቅሰዋል። የክልሉ አስተዳደርና ፌዴራሉ መንግስት ሊተ ገብሩት ይገባ ነበር በማለትም ተናግረዋል። በስምምነቱ መሰረት የትግራይ ተዋጊዎች ትጥቅ ፈተው አደረጃጀታቸውን በማፍረስ ወደ ህዝብ መቀላቀል ይገባቸው እንደነበር አስታውሰዋል። ሆኖም እስካሁን የታድሶ ስልጠና ሂደት አልተጀመረም ሲሉ ገልጸዋል። ይህን ለማስፈጸም ቁርጠኝነት ያለው ፌዴራል መንግስትም የትግራይ መንግስትም የለም። ስለዚህ የትግራይ ጊዜ አስተዳደርም በራሱ ችግር ላይ ተዘፍቋል። ህዝቡን ማየት አልቻለም። ተፈናቃዮች ማየት አልቻለም። ቲዲኤፍ ማየት አልቻለም። ቁስለኞች እንኳን ማሳክም አልቻለም። ሰብአዊ ድጋፍ ያለማቋረጥ መግባት እንዳለበት ስምምነቱ ቢደነግግም ምዝበራ ተፈጽመዋል በሚል መቆሙ ትክክል አይደለም በማለትም አቶ ክብሮም ተናግረዋል። ዘረፋ የፈጸሙት ሰዎችም በአስቸኳይ ተጣርቶ ወደ ህግ ሊቀርቡ እንደሚገባ አስረድተዋል። ዘላቂ ሰላም ለማምጣትም ፍትህ መስፈን አለበት ብለዋል። የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሃም፣ ስለተሰረቀ አትከለክላቸው። ሰራቂው የሚሰርቀው ነው እንጂ የምታስታግሰው እርዳታ የሚፈልገው ሰው እንዲሞት አታረግም። ይሄ ነው ሌላው፣ ሱዳን ላይ ያሉ የተፈናቀሉ ቤታቸው ንብረታቸው ተዘርፎ ሌሎች እየኖሩበት ሌሎ ጉልበተኛ እየኖረበት እነሱ ተፈናቅለው ይኖራሉ። ስለዚህ ይህን መመለስ አለበት። የፕሪቶሪያው ስምምነት አካልም ይሄ ነው። ይህን ሳይደረግ የፕሪቶሪያ ስምምነት ከዚህ በፊት ባለስልጣናት አውርዶ አዲስ ባለስልጣናት አመጣ እንጂ ያመጣው ለውጥ የለም። ፍትህ ካልተገኘ ሰላም አይመጣም። ሰላም ከሌለ እድገት አይመጣም፣ እርቅ አይኖርም። ስለዚህ ይሄ መደረግ አለበት ብለን እናምናለን። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ፣ ትናንት ባወጣው መግለጫ በትግራይ ክልል ያለው የምግብ እጥረት ተጋላጭ ለሆኑ የማህበረሰብ ክፍሎች ትልቅ ፈተና መሆኑን አመልክቷል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። ሙልጌታ ጽባን ለቀደመው ዜና አመሰግናለሁ። በተያያዘ የፕሪቶሪያው የሰላም ስምምነት አተገባበር ግልጽነት እየጎደለው እንደሆነ የገለጹ ተቃዋሚ የፖለቲካ ፓርቲዎች ኢትዮጵያን ዋጋ እያስከፈላት ነው ብለዋል። የስምምነቱን የአንድ ዓመት ቆይታ አስመልክቶ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ዶክተር ራሄል ባፌና የኢዜማ ድርጅት ጉዳዮች ኃላፊ ዋሲዩን ተስፋዬ ለአሜሪካ ድምፅ በሰጡት አስተያየት የስምምነቱ የግልጽነትና ያፈጻጸም ውስንነት በአማራ ክልል ለተፈጠረው ግጭትም ሆነ መንስኤ እንደሆነ አስረድተዋል። እነኚህ ከስምምነቱ አፈጻጸም ጋር የተያያዙ ናቸው ያሏቸው ግልጽነት የጎድላቸው አካሄዶች ካልተቀረፉ ለቀጣይ ግጭቶችም በር ሊከፍቱ እንደሚችሉ የፓርቲዎቹ አመራሮች ስጋታቸውን አመልክተዋል። ስምምነቱ የተፈጻሚነት ጉድለት እንዳለው ህወት በተደጋጋሚ ሲገልጽ፣ ኢትዮጵያ መንግስት በበኩሉ ይህንን አስመልክቶ ለሚነሱ ቅሬታዎች ብዙ ምላሽ ሲሰጥ አይስተዋልም። ኬኔዲ አባተ የዚህን ጉዳይ ዝርዝር ይነግረናል። ለሁለት ዓመታት የተካሄደውን የሰሜን ኢትዮጵያ ጦርነት ለማቆም በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት አንድ ዓመቱን ሊደፍን በዋዜማው ላይ ይገኛል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበር እና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድርጅት ጉዳዮች ኃላፊ ዋሲዩን ተስፋዬ አስተያየታቸውን ሰጥተውናል። ጦርነቱን ማቆሙ ትልቁ ነገር እሱ ነው። በየቀኑ እየሞተ ያለው ሰው፣ በየቀኑ ደግሞ ዜጋ እንዳልሆኑ ተቆጥረው እየተደፈሩ ያሉ ሴቶች፣ አንጻራዊ እፎይታ የተገኘበት አድርገን እንወስዳለን። ግን ፖለቲካሊ ስናይ እሾዎቹ በስምምነቱ መሰረት ሰዓት ጠብቀው አልተተከበሩም። አንዳንድ ጦርነቶች የአማራው ጦርነት ራሱ ካይንድ ኦፍ ከዛ ጋርም ኮነክት የሚደረግ ነገር አለው። የትግራይ ተዋጊዎች ታጣቂዎች ወዲያው ትጥቅ ፈተው ቢሆን ኖሮ፣ ሰላም ተፈጥሮ ቢሆን፣ በአግሪመንቱ መልክ በትክክል ተኪዶ ቢሆን ኖሮ ይህም አሁን ያለው ችግር ላይፈጠር ይችል ነበር። ምክንያቱም ስጋቶች ይቀነሱ ነበር። ለናሽናል ዲያሎጉም የሰላም መፈጠር ፕሮፐርሊ እንዲጀመር ያግዝ ነበረ ይህን ሁሉ ያስተጓጎለ ነው በትክክል ያለ መከናወኑ የኢዜማ ፓርቲ የድርጅት ጉዳዮች ኃላፊ ና የስራ አስፈጻሚ አባል አቶ ዋሲውን ተስፋይም እንዲሁ ስምምነቱ ጦርነቱን ማቆሙ የሚወደስ መሆኑን ጠቅሰው ነገር ግን የግልጽነትና የተፈጻሚነት ክፍተቶች ያሉበት መሆኑ ለሌሎች ችግሮች በር እየከፈተ ነው ይላሉ የፕሪቶሪያው የሰላም ስምምነት በጣም እንደማፋሳሽ የነበረውን ጦርነት ቆም አድርጓል። ይሄ እንደ ትልቅ አቺቭመንት ሊወሰድ የሚችል ነው። ከዛ ጋር ተያይዞ ግን ብዙ ችግሮች የነበሩበት መሆኑ ደግሞ አይዘነጋም። የመጀመሪያው የሰላም ስምምነቱ የያዛቸው ስምምነት ነጥቦች የክላሪቲ ችግር የነበረባቸው ነበሩ። ከተፈረመ በኋላም ስምምነቱን ተከትሎ አፈጻጸም ላይ የነበረ በርካታ ችግሮች የነበሩበት፣ አንዳንዱ ችግሮችም ተራጥሞ አሁን ለገባንባቸው ቆሶችም የዳረጉ መሆናቸውን የምናይበት ነው። የአማራ ክልል ችግር ያው ዘርፈ ብዙ ችግር ነው። ግን ይሄ ነጥብም እንደ ዋና ነጥብ ተደርጎ በተደጋጋሚ ሲነሳ የነበረ ነው እና አስተዋጽኦ ነበረው እንደገፊ ምክንያት አርጎ መውሰድ ይቻላል። ስምምነቱ ጦርነቱን ከማቆም ባለፈ ግጭት በነበረባቸው አካባቢዎች በተለይም በትግራይ ክልል መሰረታዊ አገልግሎቶች እንዲጀመሩ አድርጓል። ሕይወት አድን የሰብአዊ እርዳታ ወደ ክልሉ እንዲገባም አስችሏል። ሆኖም የኤርትራ ወታደሮች የትግራይን ክልል ሙሉ በሙሉ ለቀው አለመውጣታቸውን ጨምሮ በሌሎች የተለያዩ ጉዳዮች የፕሪቶሪያው የሰላም ስምምነት ተፈጻሚነት ጉድለት እንዳለው ህወሀትም በተደጋጋሚ መግለጹ ይታወቃል። የኢትዮጵያ መንግስት በበኩሉ በስምምነቱ መሰረት በርካታ ተግባራት እየተፈጸሙ እንደሚገኙ አልፎ አልፎ ከመግለጽ ባለፈ በአፈጻጸሙ ላይ የሚነሱ ቅሬታዎችን በተመለከተ መልስ ሲሰጥ አይስተዋልም። እኛም ከመንግስት በኩል ምላሽ ለማግኘት ያደረግናቸው ተደጋጋሚ ጥረቶች ሊሳኩልን አልቻሉም። ቢዶክተር ራሄል ባፌ ስምምነቱ ከጊዜ ጋር እኩል ተግባራዊ አለመሆኑና ግልጽነት የጎደለው መሆኑ ኢትዮጵያን ቀጣይነት ያለው ዋጋ ሊያስከፍላት ስለሚችል ሊታረም ይገባል ብለዋል። ነገሮች ሄደው ሄደው የኢትዮጵያን ሕዝብ ስለሆነ አታክ የሚያደርጉት ድሀውን ሕዝብ ስለሆነ ለመስዋዕትነት የሚያቀርቡት ለዚህ ሕዝብ ግልጽ መሆን አለበት። ሁሉም ነገር እብን አግሪመንቱም ቢሆን ግልጽ የሆነ ነገር የለም እና ይሄ ላይ ድብብቆሽ በመሪ ደረጃ የሚጫወቱት ጉዳይ ሳይሆን ኢትዮጵያውያን ኔክስት ጄኔሬሽንም ድረስ ዋጋ ሊያስከፍላቸው የሚችል ነገር ስለሆነ የተካሄደበት መንገድ ትክክል አለመሆኑን እኮ አይተን መማር ይኖርብናል። እንደ ሀገር መሪዎቻችንም መማር አለባቸው። በቃ የኢትዮጵያ ህዝብም ከወከለው መሪ እሱ ላይ ኢትዮጵያ ላይ ህዝቡን ወክሎ በህዝብ ጥብቅና ለሚፈጽመው ነገር ክሊር የሆነ ኢንፎርሜሽን ህዝቡ ሊኖረው ይገባል። ፊድባክም መስጠት ይችላልና። የኢዜማ ፓርቲ የድርጅት ጉዳዮች ኃላፊ አቶ ዋሲሁን ተስፋዬም ተመሳሳይ አቋም አንጸባርቀዋል። ስምምነቱ አንደኛ በተስማሚዎቹ አካላት መካከል በግልጽ የትኞቹ ተግባራት በየትኛው ጊዜ ይፈጸማሉ የሚል ፍሬምወርክ የተዘጋጀላቸው አይመስለኝም። የስምምነቱ ነጥቦች ያኔ ስምምነቱ በተፈረመበት ጊዜ በነበረው ቴምፖ አይደለም አሁን እየቀጠለ ያለው እና ምን እየተካሄደ እንደሆነም አታውቅም። ለምሳሌ ትግራይ ክልል ውስጥ ከስምምነቱ በኋላ ምንድን ነው እየተካሄደ ያለው? ስምምነቱ አስገዳጅ አድርጎ ያስቀመጣቸው ጉዳዮች በምን ያህል ደረጃ ነው እየተፈጸሙ ያሉት በፌዴራል መንግስት በኩል በስምምነቱ የገባቸው ግዴታዎችን ተግባራዊ እየሆኑ ነው፣ እየተፈጸሙ ነው። ምንም የሚታወቅ ነገር የለም። እሱ ደግሞ አልፎ ተርፎ በማህበረሰቡ ዘንድ ይሄ ጉዳይ ያገባኛል በሚሉ አካላት ዘንድ ግልጽ አለመሆኑ ለተለያዩ ቁርሾዎች ለተለያዩ ግጭቶች በር እየከፈተ ነው እና እሱን በደንብ ክሊር ማድረግ የሚያስፈልግ ይመስለኛል። ስምምነቱ ከተፈጸመ ከአንድ ዓመት ገደማ በኋላም የሰብአዊ መብት ጥሰቶች መቀጠላቸውን በሰሜን ኢትዮጵያው የእርስ በርስ ጦርነት የተፈጸሙ የመብት ጥሰቶችን እንዲያጣራ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፉ የባለሙያዎች ኮሚሽን ባለፈው ወር መስከረም ሰባት ቀን ሁለት ሺ አስራ ስድስት አመተ ምህረት ባወጣው ሁለተኛ ሪፖርቱ ይፋ ማድረጉ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ሩቅ ምስራቅ እናቀናለን። ወደ መካከለኛው ምስራቅ ይቅርታ። እስራኤል በጋዛ የተቀናጀ የምድር ጥቃቷን በጨመረችበትና ሰለባ የሚሆኑት ፍልስጥናውያን ሲቪሎች ቁጥርም እያሻቀበ ባለበት በአሁኑ ወቅት ፕሬዚደንት ባይደን ለእስራኤል ባላቸው ጠንካራ ድጋፍ ምክንያት ከራሳቸው የዲሞክራቲክ ፓርቲ አባላት ሳይቀር ተቃውሞ ገጥሟቸዋል። የቪኦኤ ዋይት ሀውስ ዘጋቢ ፓትሲ ዊድስክ ሰዋራ የላከችውን ዘገባ እንግዶ ወልዴ ያሰማናል። በጋዛ የእስራኤል ጥቃት በቀጠለበት በአሁኑ ወቅት ፕሬዚደንት ባይደን ብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ከተባለ ተቋም ግልጽ ደብዳቤ ደርሷቸዋል። ደብዳቤው ፕሬዝደንቱ እስከ ትናንት ከሰዓት በኋላ 11 ሰዓት ድረስ የተኩስ አቁም እንዲሸመግሉ ካልሆነ ግን በሚሊዮን የሚቆጠሩ ሙስሊም አሜሪካውያን በሚቀጥለው ዓመት በሚደረገው ምርጫ ድምፃቸውን እንደሚነፍጓቸው ያሳስባል። ባሲም ኤልካራ የብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ሊቀመንበር ናቸው። በእርግጠኝነት ከፍተኛ ፉክክር ባለባቸው ግዛቶች ማህበረሰባችን ወሳኝ ድምፅ ይኖረዋል። እንደማስበው የዲሞክራሲያዊ ፓርቲ መሪዎች ይህንን በቅርበት ትኩረት በመስጠት ላይ ናቸው። እየሆነ ያለው ነገር እያስፈራቸው ነው እናም በ2024 የመመረጥ ዕድላቸውን ስለሚጎዳው ለዋይት ሀውስ መልእክታቸውን በማስተላለፍ ላይ ናቸው። በ2020 በተደረገው ያለፈው ምርጫ ከአንድ ሚሊዮን በላይ የሚሆኑ ሙስሊሞች ድምፅ ሰጥተዋል። ይህ ድምፅ ከፍተኛ ፉክክር ባለባቸው ግዛቶች የፕሬዝደንታዊ ምርጫውን ውጤት የመቀየር ኃይል አለው። ሙስሊም አሜሪካውያን በተለምዶ ለዲሞክራሲያዊ ፓርቲው ድምፅ እንደሚሰጡ ይታወቃል። ያ ሁኔታ ግን አሁን ሊቀየር እንደሚችል በመነገር ላይ ነው። የአረብ አሜሪካውያን ተቋም ባሰባስበው የህዝብ አስተያየት መሠረት ሙስሊሙ ማህበረሰብ ለባይደን የሚሰጠው ድጋፍ በ2020 ከነበረው 59 በመቶ በዚህ ዓመት ወደ 17 በመቶ ዝቅ ብሏል። የዋይት ሀውስ ቃል አቀባይ የሆኑት ካሪን ዣን ፒየር አስተዳደሩ ከሙስሊም ማህበረሰቡ ጋር በቅርብ ለመነጋገር እንደሚጥር ይናገራሉ። ከሙስሊሙ ማህበረሰብ ከአረብ አሜሪካውያን ማህበረሰብ እና ከፍልስጤማውያን አሜሪካውያን መሪዎች ጋር እንነጋገራለን። በተቃራኒው አይሁድ አሜሪካውያን ባይደን ለእስራኤል እየሰጡት ላለው ድጋፍ ምስጋናቸው ላቅ ያለ ነው። ሀሌ ሶይፈር በአሜሪካ የአይሁድ ዲሞክራሲያዊ ምክር ቤት ኃላፊ ናቸው። ስራኤል እስራኤል ዋና ጉዳይ ነች። ለአይሁድ ድምጽ ሰጪዎች ዋና ጉዳይ ሆና ትቀጥላለች። በአይሁድ አሜሪካውያንና ለእስራኤል በሚሰጠው ድጋፍ መካከል ትልቅ የቀረበ ቁርኝት አለ። በአሜሪካ ሰባት ሚሊዮን የሚሆኑ አይሁዶች ይኖራሉ። ይህም ቁጥር በእስራኤል ከሚኖሩት እኩል ነው። በአሜሪካ ሶስት ከመቶ የሚሆነውን የመራጮች ቁጥር ይይዛሉ። ባይደን በእስራኤልም ትልቅ ተቀባይነት አላቸው። ሲቪሎችን ከጥቃት ለመታደግ በሚል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጦርነቱን የዓለም አቀፍ ሰብአዊ ሕግን ተከትለው እንዲያከናውኑ ሲጠይቁ ቆይተዋል። ጆናታን ሪንሆልድ በባር ኢላን ዩኒቨርሲቲ የፖለቲካ ሳይንስ ክፍል ኃላፊ ናቸው። ለእስራኤል እያሉ ያሉት በትክክለኛ መንገድና የጦርነት ሕግን በጠበቀ መንገድ ከተዋጋችሁ ለመርዳት ይቀለናል ነው። የዓለም አቀፉን ማህበረሰብም ከጎን ለማሰለፍና በአሜሪካም ሆነ በዲሞክራሲያዊ ፓርቲ ውስጥ ድጋፍ ለማግኘት ይቀለናል ነው። ባይደን ለእስራኤል መሳሪያ እንዲላክ ለሰጡት ውሳኔ ከዲሞክራሲያዊ ፓርቲ አባላት ይልቅ ሪፐብሊካኑ የበለጠ ድጋፍ እንዳላቸው የህዝብ አስተያየት መለኪያዎች ያሳያሉ። ኖርማን ኦርስቲን የአሜሪካን ኤንተርፕራይዝ ኢንስቲትዩት የተሰኘው ተቋም ባልደረባ ናቸው። ለእስራኤል የሚሰጥን ድጋፍ በተመለከተ ትራምፕም ሆኑ በምክር ቤት የሚገኙ ሪፐብሊካን ባይደንን ሊያስከነዱ አይችሉም። የባይደን አስተዳደር ባለሥልጣናት ከጦርነቱ ሰብአዊ እፎይታ እንዲወሰድ ይፈልጋሉ። ተክሱ ማቆሙ ግን ሐማስን የሚጠቅም ብቻ ነው የሚሆነው ባይ ናቸው። ከአሜሪካ ድምጽ በ19 በ22ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የረቡ ምሽት ስርጭትን ነው እያዳመጣችሁ የምትገኙት። አሁን የሁለተኛው አጋማሽ መሰናዷችን የሚጀምርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ደግሞ በእስር ላይ ያሉት የቀድሞውን የሐዋሳ ከተማ ከንቲባን ይመለከታል። ለሕክምና ከሄዱበት ወደ ኢትዮጵያ እንደተመለሱ ከቦሌ የዓለም አቀፍ አየር ማረፊያ ተይዘው የታሰሩት የቀድሞ የሐዋሳ ከንቲባ ጸጋዬ ቱኪ ሕገ መንግሥታዊና ሰብአዊ መብቱ እየተጣሰ ነው ሲሉ ወንድማቸው ለአሜሪካ ድምፅ ገልጸዋል። አቶ ጸጋዬ የሲዳማ ክልል ምክር ቤት አባል ሆኖ ሳለ ያለመከሰስ መብታቸው እንደተጣሰ የጠቀሱት ወንድማቸው ተክሌ ቱኪ ከታሰሩት ሳምንት ቢሆናቸውም ፍርድ ቤት እንዳልቀረቡና የሕክምና ክትትልም እንደተነፈጋቸው ተናግረዋል። ይህ የሲዳማ ክልል ምክር ቤት ትናንት ማክሰኞ በአካሄደው አስቸኳይ ጉባኤ የአቶ ጸጋይ ቱኪን ጨምሮ የሌሎች ሶስት የምክር ቤት አባላትን ያለመከሰስ መብት እንዲነሳ ወስኗል። ዮናታን ዘብዴዎስ በጉዳዩ ላይ ባለሙያዎችንና ቅሬታ አቅራቢዎችን አነጋግሯል። በመቀጠል ይቀርባል። የሲዳማ ብሔራዊ ክልላዊ መንግስት ምክር ቤት ከትናንት በስቲያ ሰኞ በአካሄደው ስድስተኛው ዙር ሦስተኛ የሥራ ዘመን አንደኛ አስቸኳይ ጉባኤም የቀድሞ የሐዋሳ ከተማ ከንቲባ ጸጋዬ ቱኬን ጨምሮ የሌሎች የሶስት የምክር ቤት አባላትን ያለመከሰስ መብት እንዲነሳ ወስኗል። ጸጋይ ቱኬ ባለፈው ዓመት ነሐሴ ወር ውስጥ የክልሉ አጠቃላይ አመራር ግምገማ እየተካሄደ በነበረበት ወቅት ሂደቱን አቋርጠው እንደወጡ ለሕክምና ካሄዱበት አሜሪካ ወደ ኢትዮጵያ እንደተመለሱ በቦሌ ዓለም አቀፍ አየር ማረፊያ በቁጥር ስር እንደዋሉም ክሉ አስታውቋል። በእስር ዘጠነኛ ቀን እንዳስቆጠሩ ዛሬ ረቡዕ ለአሜሪካ ድምፅ የገለጹት ወንድማቸው ተክላይቱኬም በህግ የተያዙ ሰዎች በ48 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለባቸው የኢትዮጵያ ህገ መንግስት አንቀጽ 19 ንዑስ አንቀጽ 3 ቢደነግግም የሰብአዊ መብት ጥሰት እየተፈጸመባቸው እንደሆነ ተናግሯል። የምክር ቤት አባላት እነሱ ሳይወስኑ ነው የተያዘው፣ ከለላውን ሳያነሱ ነው የተያዘው። ፍርድ ቤት ደግሞ አልቀረበም። ስለዚህ ከፍተኛ የህግ ጥሰት ነው አሄደበት ሁለተኛ ደግሞ ዛሬ የተጻፉ ቀርቦ ሀሳቡ መግለጽ እንዳችል እስራት ላይ እያለ ነው። እሱን የሚጠርጉ ቤተሰብ ትንሽ ይቀርቡታል የተባሉ ጭምር ነው ተለላቸው የተነሳው። አቶ ተክሌ አያይዞም ወንድማቸው የህክምና ክትትል እንደተከለከሉና አጠቃላይ ደህንነታቸው በአስጊ ሁኔታ ላይ እንደሚገኝም አስረድተዋል። ሕክምናው ውጭ ላይ ሲከታተል ከርሞ እዚህም ከመጣ በኋላ ሕክምናው ክትትል ያስፈልገ ነበር። በታሰበበት ለሕክምናው ምቹ ሁኔታ አልሰጡትን ክትትል እንዳያደርግ የታፈነበትና መብቱ የተጣፈበት የቀድሞ የአዋሳ ከተማ ከንቲባን ጨምሮም በሙስና ወንጀል የተጠረጠሩት የምክር ቤት አባሎች አበራ አሬራና ተሰማ ደንጉሼ ያለመከሰስ መብታቸው የተነሳው የሲዳማ ክልል ፍትህ ቢሮ ኃላፊ አቶ ማቶ ማሩም ከሙስናና ከፕሮጀክት አፈጻጸም ጓት ጋር ተያይዞም ለምክር ቤቱ ያቀረቡትን ማብራሪያ ተከትሎ በህግ እንዲጠየቁ በተወሰነው ውሳኔ መሰረት ነው። የምክር ቤቱ አፈ ጉባኤም ወይዘሮ ፋንታ የከበደም ምክር ቤቱ ተወያይቶ የተጠያቂነትን ሀሳብ ከገለጹ በኋላ ያለመከሰስ መፍቶች እንዲነሱ በሶስት ድምፅ ታቅቦና በአንድ ድምፅ ባለመስጠት በአብላጫው ድምፅ የጸደቀበት ሂደት ማለት የአሜሪካ ድምፅ በጉዳዩ ላይ አስተያየታቸውን ጠየቃቸው። በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የሰብአዊ መብቶች ባለሙያ በፈቃዱ ድሪባም የህዝብ ተወካዮችን ጨምሮ ከህግ አግባብ ውጭ ሰዎችን የመያዝ ድርግት እንደተበራከተ ገልጻሉ። ያለመከሰት መብታቸውን ካላነሳ በስተቀር እንዳያዙ ያስቀምጣል። በኋላ ከተያዙ በኋላ በአርባ ስምንት ሰዓት ውስጥ ፍርድ ቤት መቅረብ እንዳለባቸው፣ ያለመናገር መብት እንዳላቸው ፖሊስ የግድ መንገድ እንዳለበት ከዛ በኋላ ፍርድ ቤት ደግሞ በአርባ ስምንት ሰዓት ውስጥ ከቀረቡ በኋላ የዋስትና መብት የሚያስከለክል ጉዳይ ከሌለ በስተቀር ዋስትና መብታቸው ተከብሮላቸው ከውጭ ሆኖ እንዲከታተሉ ያደርጋል። ከዛ መጨረሻ ላይ እንግዲህ አቃቢግ ያለውን ነገር በሙሉ ተጠቅሞ የመጨረሻ እንደውም በህግ ትምህርት ቤት ውስጥ ቢዮንድ ሪዝናብል ዶት እንለዋለን ወይም ደግሞ ከበቂ ጥርጣራዊ ምክንያት በላይ ጥርጣራዊ ምክንያት ከበቂ በላይ መሆኑን አቃቢግ ለፍርድ ቤት አስረድቶ ፍርድ ቤቱ ሲያምንበት ነው የመጨረሻውን የነጻነትም ይሁን ወይም ደግሞ የጥፋተኝነት ውሳኔ ፍርድ ቤት የሚያስተላልፈው። በዚህም እየተፈጸመ ያለው የሰብአዊ መብቶች ጥሰት ከፍተኛ እንደሆነ አስረድተዋል። እዚህም እዛም ሰዎች ሲደበደቡ የፖለቲካ እስረኛ ሲደረጉ ፍርድ ቤት በአርባ ስምንት ሰዓት ውስጥ ሳይቀርቡ ለረጅም ጊዜ ዋስትና የማያስከለክል ጉዳይ ሆኖ ሳለ ነገር ግን በፖለቲካ ምክንያት ለረጅም ጊዜ በፍርድ ቤት ያለ ፍርድ ቤት በእስር ቤት ሲቆዩ እንደዚሁም ደግሞ አንዳንዴ አልፎ አልፎ ፍርድ ቤት በነፃ ካሰናበታቸው ወይም የዋስትና መብታቸውን ካስከበረላቸው በኋላ ተመልሰው እዛው እስር ቤት ሲቆዩ እናያለን እና ይሄ እንግዲህ ከህግ አግባብ ውጭ የሆነ የስርዓት አልበኝነት ማሳያ ምልክትም ነው። ህግን ማክበርና ማስከበር የሚችል ፖለቲካዊ ሥነልቦና የመገንባትን አስፈላጊነት በመፍትሄነት ያነሱት ባለሙያው፣ ይህ ካልሆነ ግን ማንም የማያስቆመው ሁሉን አቀፍ ፖለቲካዊ ቀውስ ሊያስከትል እንደሚችል የሚያሳስባሉ። ያ እንግዲህ ትልቁ የመጀመሪያው ነገር በግልጽ መታወቅ ያለበት የፖለቲካል ኮሚትመንት ነው። እንግዲህ መንግስት ህግ ማለት እንግዲህ የፖሊሲ ማስፈጸሚያ ነው። መቼም አሁን ከ2018 በኋላ ወይም በእኛ ከ2010 በኋላ የሪፎርም ጊዜው ከተካሄደ በኋላ ማለት ነው፣ አሁን እስካለንበት ድረስ መንግስት በፖሊሲው ህግን የመጣ ፍቅድ እንዳለው ተናግሮ ማያውቅም። የፖሊሲውም አካል አይደለም። ስለዚህ ህጎች ፖሊሲ ማስፈጸሚያ ናቸው። ህጎች ካልተከበሩ መንግስት አሳካዋለሁ ተልሜዋለሁ የሚለውን የማህበራዊ የፖለቲካዊ እንደዚሁም ደግሞ የኢኮኖሚያዊ ግቦችን ማሳካት አይችልም። ስለዚህ መንግስት በዋነኝነት የፖለቲካ ቁርጠኝነቱ ማድረግ ያለበት ስርዓት ላይ ነው ማለት ነው። ህግና ስርዓት መከበር አለበት። ከህግ በላይ የሆነ አካል በየትኛውም ቦታ ላይ ሊኖር አይገባም። በቁጥጥር ስር ከዋሉ በኋላ ዛሬ ለመጀመሪያ ጊዜ ፍርድ ቤት የቀረቡት የጸጋዬ ቱኬም ለፍርድ ቤቱ የጠየቁት የዋስትና መብት ውድቅ ተደርጎ የጊዜ ቀጠሮ እንደተሰጣቸው ማምሻውን ሰምተናል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን ዘብዲዮስን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ንግድና ምጣኔ ሀብትን የሚመለከተውን ዘገባ እናስደምጣችኋለን። የእስራኤል ሐማስ ጦርነት የሸቀጦች ዋጋ በማኖር በማናር በዓለም ኢኮኖሚ ላይ ጫና እንደፈጠረ የገለጹ የመጣኔ ሀብት ባለሙያ ግጭቱ ተባብሰው አካባቢያዊ ቅርጽ ከያዘ በአፍሪካ ሀገራት ላይ ፈተና እንደሚሆን ተናግረዋል። ግጭቱ አካባቢያዊ ቅርጽ በመያዙ የወጪና ገቢ ምርት መመላለሻ የሆኑ እንደ ስዊዝ ቦይ ያሉ የባህር ሰርጦች ሊዘጉ እንደሚችሉ የጠቀሱት ባለሙያው ይሄ ደግሞ ኢኮኖሚያዊ ቀውሶችን እንደሚያስከትል ጠቁማሉ። በዚህም ኢትዮጵያን ጨምሮ የአፍሪካ ሀገራት የበለጠ ተጎጂ ሊሆኑ እንደሚችሉ አመልክተዋል። አስማማዋዬ ነው ባለሙያዎችን አነጋግረው ያጠናቀረውን በመቀጠል ያሰማናል። ሦስት ሳምንታትን የተሻገረው የእስራኤልና ማስ ጦርነት በሁለቱም በኩል በሲቪል ሰዎች ላይ ከፍ ያለ ጉዳት እያደረሰ አሁንም ቀጥሎ ይገኛል። ከዚህም ጋር የግጭቱ ዓለም አቀፋዊ ኢኮኖሚያዊ ተጽዕኖም በችልታ የማይታለፍ ጉዳይ ሆኗል። የምጣኔ ሀብት ባለሙያው ዶክተር አክሎክ ቢራራ ያለ ምጣኔ ሀብት ቀድሞውንም በሩሲያና የዩክሬን ጦርነት አሳሳቢ ሁኔታ ውስጥ ገብቷል ይላሉ። ይህም በነዳጅና ጥራጥሬ ሸቀጦች አቅርቦት ላይ በፈጠረው ጫና እንደሚገለጽና ከፍተኛ ዓለም አቀፋዊ የዋጋ ግሽበት እንዲከሰት ማድረጉን ጠቅሰው የአሁኑ የእስራኤልና ሐማስ ጦርነት ደግሞ ችግሩን የበለጠ እንደ አባባሰው ያስረዳሉ። በነዳጅ ዋጋ ላይ ጭማሬ እንደሚኖር ኦሬዲ እየተነገረ ነው። በበርሚል አምስት ዶላር ጨምሯል የሚል ስታቲስቲክ ሳይ ነበር አይ ኤም ኤፍ ደግሞ የሚለው ዋጋው አስር በመቶ ይችላል የሚልላ እንግዲህ አስር በመቶ ይሁን አምስት በመቶ ይሁን ውልሲ ሰላም ይኖራል አይኖርም፣ ምርቅ ይኖራል አይኖርም፣ ይሄ ጦርነት ወደ ቀጠና ይለወጣል አይለወጥም፣ የሚሉት ሁሉ ጥያቄዎች ገና በጥያቄ ውስጥ ነው ያሉት። ግን ዋናው ነገር በቀጠናው ገበያ ላይ አሉታዊ ውጤት አለው። በዓለም ገበያ ላይ አሉታዊ ውጤት አለሁ። ይህም ምንም የሚያጠራጥር አይደለም። የዋጋ ግሽፈት መኖሩ ከዩክሬን ራሻ ወር እናየዋለን። አሁን ደግሞ ከሀማስና ከእዝራኤል ከእስራኤል የሚመጣው እንትን ምንድን ነው ፋይዳ ብለን ብጠይቅ፣ በሁሉም ሀገሮች ላይ የዓለም ኢኮኖሚ የተያያዘ ነው። አርጀንቲና አንድ ነገር ቢፈጠር ፓኪስታንን ይመለከት የተያያዘ ዓለም ነው የዓለም ባንክ ከሰሞኑ ባወጣው ሪፖርት የእስራኤልና ሐማስ ጦርነት ከቀጠለ የነዳጅ ዋጋ አሁን ካለበት በበርሚል 90 ዶላር እስከ 150 ዶላር ድረስ ሊያሻቅብ እንደሚችል አስጠንቅቋል። ይህ ከሆነ ደግሞ ከ50 ዓመታት በፊት በአረብ እስራኤል ጦርነት ከተከሰተው የነዳጅ ዋጋ ማሻቅብ ጋር የሚስተካከል እንደሆነ ተገልጿል። ሌላው የምጣኔ ሀብት ባለሙያና ኢኒሽቲቭ አፍሪካ የተሰኘ ሀገር በቀል ተቋምን የሚመሩት አቶ ክቡር ገና በበኩላቸው እስካሁን በጦርነቱ የደረሰውን ኢኮኖሚያዊ ጫና በህዝ ማስደገፍ አይቻልም። እንደ ነዳጅ ላሉ የሸቀጦች ዋጋ ግሽበት አስተዋጽኦ እንዳለው ይናገራሉ። ታየው በአብዛኛው ከነዳጅ ጋር የተያያዘ የዋጋ ግሽበት ነው የሚታየው። አሁንም እንደገና የዋጋ ግሽበቱ ከበፊቱ ከጦርነቱ ፊት ከነበረው ጨምሮ ይታያል። እንግዲህ የራሱ የሚያመጣው ተጽዕኖ አለ። እንግዲህ በውጭ የሚመጣ ዋጋ ግሽበትን ያገሩን የዋጋ ግሽበት ከፍ የሚያደርግና ህዝብን የሚጎዳ መሆኑ ግልጽ ነው። የነዳጅ ዋጋ ጭማሪ እኛ ሀገር እንኳን ባለፉት ሳምንታት መንግስት ዋጋ መጨመሩ ይታወቃል። ይሄ ጦርነት እንደተባለው አሁን ካለበት ጨምሮ ለሌሎችንም ደግሞ ሀገራት የሚያካትት ከሆነ ኢትዮጵያ ብቻ ሳይሆን ጠቅላላ አፍሪካ እና ዓለምን ማስጋቱ አይቀርም። ጦርነቱ ተባብሶ አካባቢያዊ ቅርጽ የሚይዝ ከሆነ የውጭና ገቢ ምርት መመላለሻ የሆኑት እንደ ስዊዝ ቦይ ያሉ የባህር ሰርጾች መዘጋት ሊያጋጥም እንደሚችል የጠቆሙት ዶክተር አክሎግ ቢራራም ይህም ኢኮኖሚያዊ ቀውስን እንደሚያስከትል አመልክተዋል። በዚህ ቀውስ ደግሞ የአፍሪካ ሀገራት የበለጠ ተጎጂ እንደሚሆኑ ዶክተር አክሎግ ይገልጻሉ። እያንዳንዱ ሀገር ወደ ውጭ የሚልከው ካለ ወደ ሀገሩ የሚያስገባው ነገር አለ። ሁሉም ሀገር አሜሪካን ብትለው ራሻ ናይጀሪያ የምትለው ቦትስዋና እንደዚያ ነው። ስለዚህ የጦርነት አሉታዊ ውጤቱ ምንድን ነው? ቦትስዋና እርጋታ በሌለበት የኦሪጂናል ጦርነት ባለበት ሁኔታ ዳያመንዷን እንደ ልቧ ለመሸጥ ትችላለች ወይ? በቡና ኤክስፖርት የውጭ ምንዛሪዋን ለማግኘት የምትሞክር ኢትዮጵያ በብዛት ወደ አውሮፓ ለመላክ የምትችልበት እድሏ ይቀዘቅዛል። ለምሳሌ የስዊዝ ካናል ቢዘጋ የነዳጅ ዋጋ ስካይ ሮኬት ግና ኢትዮጵያ ከምትችለው በላይ ቢሆን በአውሮፕላን ልትልከው አትችልም። በመርከብ ነው ኮስት ኢፊሸንት የሚሆነው። ስለዚህ የሚያደርጉ ሀገሮች ዕቃቸውን ኤክስፖርት አድርገው የውጭ ምንዛሬ ለማግኘት የማይችሉበት ሁኔታ ሊፈጠር ይችላል። ኢራን ለምሳሌ ፕሮዲስ የምታደርገው የስትሬት ኦፍ ሆርሙዝ የሚባለው አርተሪ ብዙ መርከብ የሚመላለስ ቢዘጋ ምን ይሆናል? በጣም ትልቅ አሉታዊ ውጤት በዓለም ኢኮኖሚ ላይ በአፍሪካ ኢኮኖሚ ላይ በኤዥያ ኢኮኖሚ ላይ ይኖራል። የንግድ ልውውጥ በሚካሄድባቸው አካባቢዎች የሚከሰቱ ጦርነቶች ኢኮኖሚያዊ ተጽዕኖአቸው አስከፊ እንደሆነ የሚናገሩት አቶ ክቡር ገና የአፍሪካ ሀገራት የእርስ በርስ ንግዳቸውን የሚያስፋፉና የሚያሳለጡ ተነሳሽነቶችን ተግባራዊ ማድረግ ይኖርባቸዋል ይላሉም የአፍሪካ ሀገራት እርስ በርሳቸውን እንዲገበያዩ እንደሚታወቀው የአፍሪካ ኮንቲኔንታል ፍሪ ትሬድ አግሪመንት የሚለውን ስምምነት ወደ አምሳ አራት ሀገራት የፈረሙበት አለ። እርግጥ ስምምነቱ ገና ስራ ላይ ውሎ ያመጣው ይሄ ነው ተብሎ ያመጣው ውጤት የለም። ነገር ግን በዛ መልኩ ነው የአይነቱም ችግር ቢከሰት በዛ መልኩ ሁኔታው በተቻለ መጠን አፍሪካን አያስጋት ሆኖ ሊረዳ የሚችል ስምምነት ነው። ከዚህ ውጭ በተለይ ኢትዮጵያን እና ምስራቅ አፍሪካ ላይ የአፍሪካ ቀንድ ላይ ያሉ ሀገራት ከፍተኛ ደረጃ ትልልቅ መርከቦች ምርት ይዘው ከአንድ ክፍለ አህጉር ወደ ሌላው ክፍለ አህጉር እዚሁ ቀይ ባህር ውስጥ የሚተላለፉ ወይም ደግሞ የሚያልፉ ስለሆነ የቀይ ባህር ከፍተኛ ጦርነት በሚኖርበት ጊዜ የኢንሹራንሱም ዋጋ ከፍ ይላል፣ የነዳጁም ዋጋ ከፍ ይላል። ገዥው ዋጋ ደግሞ እየቀነሰ ወይ ደግሞ የፈላጊው ደግሞ ሁኔታዎችን በደንብ እስከሚረዳዳ ድረስ ፍላጎቱን ለመገደብ ይገደዳልና እነዚህ ሁሉ ሲጨመሩ የወደፊት ሁኔታው አፍሪካ ላይ ሊያመጣ የሚችለው ሁኔታ እንዲቀላል ይሆናል ብሎ ለመገመት ያስቸግራል። የምጣኔ ሀብት ባለሙያው ዶክተር አክሎክ ቢራራ የአፍሪካ ሀገራት የውስጠ አህጉራዊ ንግድ ልውውጣቸውን አለማሳደጋቸው ለእነዚህ አይነቶች ጫናዎች እንዳጋለጻቸው ይስማማሉ። በተለይም በርስ በርስ ጦርነት እንደደቀቀ የሚገልጹት የኢትዮጵያ ኢኮኖሚ የእስራኤል አማስ ጦርነት ከቀጠለ የበለጠ ችግር ውስጥ እንደሚገባ ስጋታቸው ይናገራሉ። የነዳጅ ጥያቄ ሪጅናል ነው፣ ቀጠናዊ ነው። ሳኡዲ አረቢያን ይመለከታል፣ ኢራንን ይመለከታል፣ ኢራክን ይመለከታል፣ ሌሎችንም ሀገሮች ይመለከታል። ስለዚህ ጭማሪው በኢትዮጵያ ላይ ኢምፓክት ይኖረዋል። ስለዚህ ጦርነቱ የጦርነቱ ኢኮኖሚ ስለሆነ የኢትዮጵያ ይባባሳል የሚል ፍራቻ ነው ያለን። መጨረሻ ፖይንት ልናገር ኢትዮጵያ ረሀብተኛ አለ የሚለውም ሊካድ አይችልም። ዓለም ባንክ ይለዋል። የተባበሩት መንግስታት ልዩ ልዩ ኤጀንሲዎች ብንጠይቅ የሚናገሩትን ነው የምናገረው። የዋጋ ግሽፈት አለ፣ ረሀብተኛ አለ። ኢትዮጵያ በምግብ በኩል ራሷን አልቻለችም። ካል ቀውስ በሚካሄድበት ጊዜ ሁኔታውን ያባብሰዋል። በኢኮኖሚ በተሳሰረው ሉላዊ ዓለም የተለያዩ ጫፎች የሚያጋጥሙ ጦርነቶች የሚያደርሱትን ጫና ለመቋቋም ኢትዮጵያ ውስጣዊ ሰላሟና አንድነቷን በማረጋገጥ ያሉባትን ኢኮኖሚያዊ ችግሮች በመቅረፍ ላይ ትኩረት አድርጋ መስራት እንደሚጠበቅባትም የምጣኔ ሀብት ምሁራን አሳስቧል። ለአሜሪካ ድምፅ አስማማየ ነው። ዋሽንግተን ዲሲ። ያ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ውድ አድማጮቻችንና ተመልካቾቻችን በ19 በ25ና በ31 ሜትር ባንድ ከአሜሪካ ድምፅ በቀጥታ ሲተላለፍላችሁ የነበረውን ዝግጅታችንን ነበር ስታዳምጡ የቆያችሁት። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮን የቆየው ደግሞ ንጉሱ ታምሬ ነው። ቀደም ብላችሁ የሰማችኋቸውን ዘገባዎችና ሌሎች መረጃዎችን ለማግኘት ካሻችሁ ኦፊሳላዊ ገጻችንን አምሃሪክ ኒውስ ዳት ካም ዌብሳይታችንን መጎብኘት አዘንጉ። መልካም ምሽት ይሆንላችሁ። ከመላ ባልደረቦቼ ጋር በዚሁ እሰናበታችኋለሁ። የነገ ሰው ይበለን።